Four. ጤና ይስጥልኝ አድማጮች፣ የፓሪስ ኦሎምፒክ ቀጥሏል። በ10000 ሜትር የወንዶች ፉክክር የብር ሜዳሊያ ያገኘችው ኢትዮጵያ በሴቶች 5000ና 800 ሜትር ፉክክር ምሽቱን ተጨማሪ ሜዳሊያ ትጠብቃለች። የ37 ዓመቱ ኖቫክ ጄኮቪች የማታ ማታ በሜዳ ቴኒስ ድል ተቀዳጅቷል። በፓሪስ ኦሎምፒክ የትሪያትሎን ተፎካካሪ አትሌቶች ከወንዙ ጋር በተገናኘ ለሕመም መዳረጋቸው ተዘግቧል። በፓሪስና አካባቢዋ ወንዞችን ለማጽዳት ከ1.4 4 ቢሊዮን ዶላር በላይ መውጣቱ ቀደም ሲል ተገልጦ ነበር። ተጨማሪ መረጃዎችን አካትናል። አብራችሁን ቆዩ። ኦሎምፒክ በኦሎምፒክ ውድድር ታሪክ የኢትዮጵያ ኦሎምፒክ ቡድን በሲድኒና ቤጂንግ አራት አራት የወርቅ ሜዳሊያዎችን በማግኘት ያስመዘገባቸው ውጤቶች አመርቂ ተብለው ተመዝግቧል። ዛሬ ማታ በሴቶች የ5000 ሜትርና የ800 ሜትር የሩጫ ፉክክር ኢትዮጵያውያት አትሌቶች ለሜዳሊያ ይጠበቃሉ። ኢትዮጵያ እስካሁን በወንዶች 10000 ሜትር የፍጻሜ ፉክክር በበሪሁ አረጋዊ የብር ሜዳሊያ አግኝታለች። በፍጻሜው ስለተገኘውና ስለ ሌሎች ውድድሮች ከፓሪስ ወኪላችን ሃይማኖት ጥሩ ነጋ ቃለ መጠይቅ አድርገናል። ወደዚያው እንለፍ። እንግዲህ አድማጮች የፓሪስ ኦሎምፒክ ቀጥሏል። የፓሪስ ወኪላችን ሃይማኖት ጥሩነህ ከዛው ከፓሪስ ውድድሩ ካለበት ቦታ ላይ በተከታታይ ውድድሮችን እየተከታተለች እያቀረበችልን ነው። አትሌቶችንም እያነጋገረች ማለት ነው። እስካሁን በነበሩ ውድድሮች በ10 ሺህ ሜትር የፍጻሜ ውድድር የወንዶች በበሪሁ አረጋዊ ኢትዮጵያ የመጀመሪያውን የብር ሜዳሊያ አግኝታለች። ከዛ ባሻገር በእርምጃም በዋናም ውድድሮች ነበሩ እንደው ሀይሚ ማጠቃለያ ውድድሩ የአስር ሺ ሜትርንም ጨምሮ ከዚህ በፊት የነበሩትንም የማጣሪያ ውድድሮችን ስትመለከት የኢትዮጵያ ኦሎምፒክ ተሳታፊዎች ይዘት ምን ይመስላል? አመሰግናለሁ ማንቲ። እንግዲህ በቅድሚያ ያው በአለፈው አርብ በበሪ አረጋዊ ለተገኘው የብር ሜዳሊያ እንኳን ደስ አላችሁ ማለት እወዳለሁኝ። የእርምጃና የዋና ውድድሮች እንዲሁም ደግሞ የማጣሪያ ውድድሮችም ተካሂደዋል። የኢትዮጵያ ተሳትፎ ጥሩ አበረታች ነገሮችን ተመልክተናል። በተለይ በእርምጃ የተገኘው ውጤት በጣም አስደሳች ነው። ከሰላሳ አንድ አመት በኋላ ኢትዮጵያ በዚህ ርቀት በመሳተፍም ስድስተኛ ደረጃ ዳን በመያዝ ያጠናቀቀችበት ውጤት የሚደነቅ ሆኖ ነው የምናየው። በውሃ ዋናም የተገኘው ውጤትም አበረታች ሆኖ ነው የምመለከተው። በእነዚህ እንግዲህ የስፖርት አይነቶች ለወደፊት ከተሰራ ጥሩ ውጤት ልናገኝበት እንደምንችልም አመላካች ነው። በወንዶቹ አንድ ሺህ አምስት መቶ ሜትር የተሳተፉት ወንድ ተወዳዳሪዎቻችን ያው ውጤታቸው ጥሩ እንዳልነበር ተመልክተናል። እንግዲህ እዚህ ላይም ለወደፊት ብዙ ነገሮች ሊታሰብበት እንደሚገባም ያየንበት ነው ማለት ምችለው። በጣም ጥሩ እንደ ወደ አስር ሺው ሜትር የፍጻሜ ውድድር እንመለስና የጆሹዋ ቼፕቴጊ ያሸነፈበት ማለት ነው ውድድሩን። ኢትዮጵያን አትሌቶች በዮሚፍ ቀጀልቻ መሪነት ከፊት እየሄዱ ነበር። እንግዲህ ቡድኑ ጥሩ እየሰራ እየተንቀሳቀሰ ነበር። ሆኖም በስተመጨረሻ ላይ ጆ ማስታወሻ አፈት ልኮ በመውጣት ነው የዓለም ክብረወሰን ሰብሮ ያሸነፈው። በዚህ ውድድር ላይ ሁለተኛ ደረጃ ያገኘው ቀደም ሲል አንቺም እንደጠቀሽው በሬው አረጋዊ የብር ሜዳ ላይ ለኢትዮጵያ ያስገኘው የመጀመሪያው ማለት ነው። አወጣጡን ስንመለከት የመጨረሻዎቹ ሜትሮች ላይ ነው አፈት ልኮ የወጣው እና ሁኔታው ምናልባትም እንደ ጆሹዋ አፈት ልኮ የመውጣት አቅም እንደነበረው የሚያሳይ ነው። በአጠቃላይ የቡድኑ የውድድር ሁኔታ ምን ይመስል ነበር? አንቺ አትሌቶችን አግኝተሽ ታነጋግሪያለሽ። ከውድድሩ በኋላ አናግርሻቸው ከሆነ ከዛ በፊትም የተባለ ነገር ካለ አሁ እንግዲህ ማለቴ በስታድ ፍራንስ እንግዲህ በቦታው ተገኝች እንደተመለከትኩት ካየኋቸው ውድድሮች አስጨናቂ ነው ማለት የምችልበት ነው እንግዲህ ከመጀመሪያው ጀምሮ የኢትዮጵያን አትሌቶች ዙሩን የመሩበት ነገር አለ ከዛ ደግሞ በጣም እያከረሩ ቆርጠው ለሜዲ ያደረጉት ሙከራ ሳቢና ጓጊ ቢሆንም በኋላ ላይ ዋጋ እንዳስከፈላቸውም አይተናል የተፈጠሩት የታክቲክ ችግሮች ጆሹዋ እንዳልከው በዚህ ኦሎምፒክ የመጀመሪያውን ወርቅ ሜዳሊያ ለሀገሩ ያስገኝ እንጂ ከዚህ በፊት በነበሩ ትልልቅ መድረኮች ላይ በጣም አሯሯጡ ይታወቃል። ከዚህ በፊት እንደነበሩት እንደነ ኃይሌ እንደነ ቀነኒሳ አይነት ስታይል ነው ይዞ የሚሮጠው። የእኛ አትሌቶች ደግሞ በተለይ በሪሁ አረጋዊ እንዳልከው ጥሩ ጨራሽ ነው። ከዚህ በፊትም አይቼዋለሁ በተለያዩ ውድድሮች ላይ በሪሁ የመጣበት ቦታ የያዘው ቦታ ማለት ነው። ወደ መጨረሻው ዙር በዛ አይነት ፍጥነት ቀድሞ መውጣት ባለመቻሉ ጆሿ የእሱን ቦታ ሊይዝ የቻለበት ነገር አይተናል እንጂ በሪሁ እንደተባለውም በመጀመሪያው በነበረበት ቦታ ቢቆዩ ኖሮ ከጆሿ የተሻለ የማሸነፍ ብቃት እንደነበረው ግን መናገር ይቻላል ምናልባት በአሰለጣጥን ሁኔታ ላይ እየተባለ ነገር አለ። ከዚህ ቀደምም ወይንም ከውድድሩ በኋላ እንግዲህ ብዙ እየተባለ ያለው ይሄ ነገር ከተፈጠረ በኋላ ኃላፊነቱ ማን ይወስዳል፣ በምን ምክንያት ነው አትሌቶቹ በዛ አይነት ፍጥነት ከመጀመሪያው ጀምሮ እንዲዞሩ የተሰጠው ማን ነው የሚለው ነገር ሲነሳ ነበር። እርግጥ ነው ለዛ ኃላፊነቱን የወሰደው አካል በይፋ ባይገልጽም በተወሰነ ደረጃ እንግዲህ በሰሟቸው መረጃዎች ይህን ኃላፊነት በይፋ ባይወሰድም ያን ቴክኒክ እራሳቸው አትሌቶቹ ተገብረውታል የሚል ነገር አለ። በአንጻሩ ደግሞ አትሌቶቹ በየራሳቸውም አሰልጣኞች የሚመጡ ስለሆነ የግላቸውን አሰልጣኞች ነው ወይንስ ብሔራዊ ቡድን ይዘዋቸው የመጡትን አሰልጣኞች ነው የሰሙት የሚለውም አነጋጋሪ ነገር አለ። እንግዲህ ሀይሚ በጣም የምንጠብቀው ውድድር ደግሞ ዛሬ አለ። ብዙ ጊዜ ከፍተኛ ስኬት የምናገኝበት ማለት ነው። የሴቶች የአምስት ሺህ ሜትር የፍጻሜ ውድድር አለ። እንደገና ደግሞ የስምንት መቶ ሜትር ውድድር ምድር ላይም ከዛ በኋላ ይኖራል። ኢትዮጵያኖች ይሳተፋሉ። በ5000 ሜትር ጉዳፍ ጸጋይ የዓለም ክብር ወሰን በዩጂን የሰበረችበት ነው። ቪቪያን ቸሪዮት ደግሞ ያው እሷም የሪዮ ደጀኔሮ ኦሎምፒክ ክብር ወሰን ባለቤት ነች። ሁለቱም በውድድሩ ላይ አሉ። መዲና ኢሳና እጅጋየሁ ታዬም ይወዳድራሉ በዚሁ በ5000 ሜትር ፍጻሜ። በሴቶች 800 ሜትር ደግሞ ጽጌ ድጉማና ወርቅነሽ መለሰም አሉ እና አጠቃላይ በምሽቱ ውድድር ላይ ካሉት ተፎካካሪዎች አንጻር ኢትዮጵያን አትሌቶች ምን አይነት ውጤት የሚያገኙ ይመስልሻል? እርግጥ ነው ከዛሬው ሁለት ከምንሳተፍባቸው የፍጻሜ ውድድሮች ሜዳሊያዎች ውስጥ እንደምንገባ በጣም በእርግጠኝነት መናገር ይቻላል። ግን የትኛውን እንወስዳለን የሚለው ነው ትንሽ አስቸጋሪ የሚሆነው በተለይ ሴቶች አምስት ሺህ ሜትር ላይ ያለው የውድድር ብቃት ያላቸው ጥራት ያላቸው አትሌቶች ናቸው ያሉት እና በኬንያም በኒዘርላንድም በኢትዮጵያኖች መካከል ያለው ፉክክር ከፍተኛ እንደሚሆን ነው የሚጠበቀው። በኬንያ በኩል ደግሞ እንግዲህ ኪቢጎ፣ እንዲሁም ደግሞ ኒዘርላንድ ዳዊቷ ሲፋን ሀሰን በዚህ ርቀት ያላቸውን ደግሞ ብቃት ስትመለከት ከፍተኛ ፉክክር ለኢትዮጵያን አትሌቶችም እንደሚጠብቃቸው መገመት ይቻላል። ግን ሜዳሊያ ውስጥ እንደምንገባ ግን በእርግጠኝነት መናገር የምንችልበት ነው። ሌላው ግን በ በዚህ በስምንት መቶ ሜትር ርቀት እንግዲህ ኢትዮጵያ ለመጀመሪያ ጊዜ በኦሎምፒክ ታሪኳ በሴቶቹ ፍጻሜ የቀረበችበት ነው። እነዚህ አትሌቶች ደግሞ እንግዲህ ሜዳሊያ ውስጥ ለመግባት አሁን ላይ ካሳዩን የፍጻሜ ውድድሮች ብቃት አንጻር ተነስተህ መገመት የምትችልበት ነገሮች፣ ግን ከፍተኛ ፉክክርም ይጠብቃቸዋል። በጣም ጥሩ አድማጮች እንግዲህ በፓሪስ ኦሎምፒክ የኢትዮጵያን አትሌቶች ውድድርና ውጤትን በተመለከተ እዚያው ፓሪስ ውድድሩ ከሚካሄድበት ቦታ የፓሪስ ወኪላችን ሃይማኖት ጥሩነህ እየተከታተለች አጠቃላይ ውድድሩ ምን ይመስላል፣ ምን ይጠበቃል የሚለውን ያደረግነው ነው ቃለ መጠይቅ ነበር። ሃይሚ ለሰጠሽን ማብራሪያ ከልብ አመሰግናለሁ። በአድማጮች ስም እግዜር ይስጥልኝ። እኔም ለነበረን ቆይታ አመሰግናለሁ። እንግዲህ ድል ለኢትዮጵያን አትሌቶች እመኛለሁ። እኔም እመኛለሁ። የሜዳ ቴኒስ የ37 ዓመቱ የሜዳ ቴኒስ የምንጊዜን ብርቱ ተፎካካሪ ኖቫክ ጆኮቪች ስፔናዊውን ሮላንድ ጋሮስ በመርታት የወርቅ ሜዳሊያ አግኝቷል። ሰርቢያዊው የሜዳ ቴኒስ ባለድል ስፔናዊውን የ21 ዓመት ወጣት የረታው ለሁለት ጊዜ 76 እንዲሁም 76 በማሸነፍ ነው። ኖቫክ ጄኮቪች ለሰርቢያ ሁለተኛ ወርቅ አስገኝቷል። ከትናንቱ ድል በኋላ ኖቫክ ጄኮቪች በደስታ ፊቱን በነጭ ፎጥ አሸፍኖ ሲንሰቀሰቅና እጆቹ ሲንቀጠቀጡ ታይቷል። እንደ ጎርጎሮስ አቆጣጠር በ2008 የቤጂንግ ኦሎምፒክ የናስ ሜዳሊያ ካገኘ ወዲህ በኦሎምፒክ ድል ሲያስመዘግብ ይህ ለኖቫክ ጄኮቪች የመጀመሪያው ነው። ላለፉት ሶስት የኦሎምፒክ ውድድሮችም ማጣሪያውን ሳያልፍ በመቅረቱ ለ 37 ዓመቱ አትሌት የትናንቱ የኦሎምፒክ ድል እጅግ በልዩ ሁኔታ የሚታይ ነው። የውሃ ዋና የፓሪስ ኦሎምፒክ የወንዞች ተፋሰሶችን ከብክለት ለማጽዳት በሚል 1.5 ቢሊዮን ዶላር እንዳፈሰሰ ተነግሮ ነበር። ሆኖም በትሪያትሎን ተሳታፊ የነበሩ ተወዳዳሪዎች በባክቴሪያ የተነሳ ለሕመም መዳረጋቸው አነጋጋሪ ሆኗል። ቤልጂየም ሰኞ እለት አንድ ተፎካካሪዋ በመታመሙ ዋና፣ ሩጫና ብስክሌት ግልቢያን በሚያጣምረው የትሪያትሎን ፉክክር ላይ አልተወዳደረችም። የስዊዘርላንድ፣ የኖርዌይ የትሪያትሎን ቡድን አባላትም በባክቴሪያ መታመማ ቸው ያሁሉ ሁሉ ገንዘብ የተከሰከሰበት የወንዙ ጥራት ጉዳይ አነጋጋሪነቱ ቀጥሏል። ቡጢ የአልጄሪያዋ ቡጥኛ የጾታ ጉዳይ በፓሪስ የኦሎምፒክ ውድድር ውዝግብ አስነስቷል። አልጄሪያዊቷ ቡጥኛ ኢማኔ ክሊፋና ና የታይዋኗ ቡጥኛ ሊን ዩቲንግ በፓሪስ ኦሎምፒክ መወዳደር ነበረባቸው የለም አልነበረባቸውም የሚለው አጨቃጭቋል። ሁለቱ ቡጥኞች ባለፈው ዓመት በተደረገው የዓለም የሴቶች የቡጢ ፍልሚያ ላይ የጾታ ብቃት መመዘኛዎችን አላሟሉም በሚል እገዳ ተጥሎባቸው ሳይወዳደሩ ቆይተው ነበር። በተለይ በተክለ ሰውነት ገዘፍ ያለች ያላቸው የአልጄሪያዋ ቡጥኛ ወደ ግማሽ ፍጻሜ ለማለፍ ከጣሊያናዊቷ ተጋጣሚ ጋር ያደረገችው ቡጥ የተጠናቀቀው አንድ ደቂቃም ሳይሞላ ነበር። ምክንያቱ ደግሞ ጣሊያናዊቷ ቡጥኛ አንጄላ ካሪኒ ያረፈባት ቡጢ ከዚህ ቀደም ከሴቶች ተወዳዳሪዎች ከሚሰነዝረው የተለየ በመሆኑ ለሕይወቴ ሰግቼ ነው ብላለች። የዓለም ቡጢ ማህበር ሁለቱ ቡጥኞች እንዳይወዳደሩ በሚል የከለከለውን በፓሪስ ኦሎምፒክ የኦሎምፒክ ኮሚቴ ሽሮ ተፎካካሪዎች ማድረጉ እጅግ አወዛግቧል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።